ከሁለት ዓለም ስለ ሁለት ዓለም የተጻፉት የፊደል ቀለማት በምናብ ከስፍራዎቹ የሚወስዱን ናቸው። አሁን አንድም ከምናስበው፣ ሁለትም ከምንኖርበት የሐሳባችንን እናስቀድም። አሳዛኝም ተስፋ ለማድረግም በቂ ምክንያት ያዘለ ሰሞንኛ ጉዳይ ነው። ለነገሩ ሰሞኑ ማንነስ በስሜት አልናጠብ ለሁሉም ፊቴ በእንባ እየታጠበ ልቤ በአፌ ፍንቅል ብላ የወጣች እየመሰለኝ ነበር። ንግግሩም በቀጥታ ስርጭት የሰማሁት ተናግሮ ሲጨርስ ተመልሶ እስኪቀመጥ ድረስ ያለችው ርቀት አሳቃኝ። ምን ነው አጅበው ቦታው ቢያስቀምጡት ስል አሰብኩ። አንዳች ስስት በተጫነው ስሜት አድማጫችን ሰብለ ደምሴ በማስታወሻዋ ወደዚያች የተለየችና ዛሬ ታሪካዊ ልትሰኝ በቃችለት እንግዳ ቅጽበት ትወስደናለች በትረካዋ መድረክ መሪው መድረኩን ተረክቦ ንግግሩን ሲጀምር ከልብ ያልሰማሁትም የማስተላስለው ሰው የሆነ መሪ ማግኘት እንዴት ደስ እንደሚል ብቻ ነበር። ድንገት ታዲያ ጫ የሚል ድምፅ ተሰማ። እጅ ተንቀጠቀጠ። ጮኩ መቱት መቱት እል እንደነበረ ትዝ ይለኛል። አሁን እንኳን ከንባ ጋር ነው የማስታውሰው። ዜና አንባቢው ተመልሶ መጥቶ በቦምብ ፍንዳታ የተጎዱ ጥቂት ሰዎች መኖራቸውን ሲናገር መሬት ላይ ተጣጥፌ ቁጭ አልኩ ከንባዬ ጋብ ያልኩት ንግግር እንደሚያደርግ ስሰማ ነው አይቼ እስከማመን ድረስ ግን ልቤ ተናጠችብኝ ፊቱ ላይ ያየሁት ሀዘን ግን መፈጠሬን አስጠላኝ በዘመኔ ስነሳ ደህና አድሮ ይሆን ብዬ የምጨነቅለት ለጸሎት ስቆም አምላኬን ከአንጀቴ የምማጸንለት ሲናገር ጸጥ ብዬ የምሰማው መሪ ይኖረኛል ብዬ ያስቤም አላውቅ ነበር ስላለፈው ፖለቲካን አንተው ፈንቶ ስለ መጻዊው አይታመኔነት ጉዳይም አልነበረም። ላለፉት ሁለት ወራት ግን የእኔ ብዬ ከልቤ የምጠራው መሪ ያለኝ ሰው ነኝ፣ ደስ ሲል ብላናለች ሰብለ በቀዳሚው አገርን ያሰባሰበና በተመሳሳይም አገር የናጠ ሥነ ሥርዓት፣ በጊዜው ያደረባትን ስሜትና ተስፋ በምጥን ቃላት ነገር ግን በስዕላዊ አገላለጽ ስትተርቅ ሰብለን እናመሰግናለን።